መዝሙር ምዕራፍ ሰላሳ ዘጠኝ በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ ያኖራለሁ አልሁ። ከዝምታ የተነሣ እንደ ዲዳ ሆንሁ፣ ለበጎ እንኳ ዝም አልሁ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ፣ ከማሰቤም የተነሣ እሳት ነደደ፣ በአንደበቴም ተናገርሁ። አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቍጥሮች ምን ያህል እንደሆኑ፣ እኔ ምን ያህል ወደ ኋላ እንደምቀር አውቅ ዘንድ እነሆ ዘመኖቼን አስረጃቸው፣ አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው። በከንቱ ይታወካል እንጂ በእውነት ሰው እንደ ጥላ ይመላለሳል፣ ያከማቻል የሚሰበስብለትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ከአንተ ዘንድ ነው። ከኀጢአቴ ሁሉ አድነኝ። ለሰነፎችም ስድብ አታድርገኝ። አንተ ሰርተኸኛልና ዝም አልሁ፣ አፌንም አልከፈትሁም። መቅሰፍትህን ከእኔ አርቅ። ከእጅህ ብርታት የተነሣ አልቅያለሁና፣ በተግሣጽህ ስለ ኀጢአቱ ሰውን ዘለፍኸው፣ ነፍሱም እንደ ሸረሪት ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ልቅሶዬንም ቸል አትበለኝ። እኔም በምድር ላይ መጻተኛ ነኝና እንደ አባቶቼም እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ።